የዛሬውን የረቡዕ ሚያዝያ 15 ቀን 2006 ዓ ም ስርጭት ሰለሞን ክፍላ ያስተናግዳለሁ። ኃይሉ ታምራት ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና አዳነች ፍስሃዬ ታሰማናለች። በኢትዮጵያ ያለውን የክትባት ሽፋን በማሳደግ ላይ ባለመውና ዛሬ በተጀመረው የዓለም ክትባት ሳምንት ዜጎች ሁሉ ተሳታፊ እንዲሆኑ ፕሬዚደንት ሙላቱ ተሾመ ጥሪ አቀረቡ። ወደ ኋላ ዝርዝር ዘገባ ይኖረናል፣ በሶስት ሰዓቱ ፕሮግራማችን ማለት ነው። ኡክራይን በምስራቅ ክፍል ከሩሲያ ደጋፊ ወገኖች ጋር አድርጋው የነበረውን የፋሲካ በዓል የሰላም ስምምነት ሰርዛ ጸረ አሸባሪዎች ዘመቻ ቀጥሏል ብላለች። ሩሲያ በበኩሏ የግብረ ምላሽ ዛቻ አሰምታለች። ተቀዳሚ ምክትል ጠቅላይ ሚኒስትር ቪታሊ ያሬማ ዛሬ የካቢኔ ስብሰባ በተደረገበት ወቅት ለጋዜጠኞች በሰጡት መግለጫ ተገቢ እርምጃ ይወሰዳል፣ ውጤቱም በቅርቡ ይታያል ብለዋል። ዩክራይን ብቻዋን የሩሲያን ወረራ እንድትቋቋም እንደማትተው ከዩናይትድ ስቴትስ ማረጋገጫ እንዳገኘች ያሬማ ተናግረዋል። የዩክራይን ተጠባባቂ ፕሬዚደንት አሌክሳንደር ቱርችኖቭ በበርካታ የምስራቅ ዩክራይን ከተሞች የመንግስት ህንፃዎችን በተቆጣጠሩት የሩሲያ ደጋፊ ተቃዋሚዎች ላይ ጸረ አሸባሪዎች ያሉት ዘመቻ እንዲቀጥል ትእዛዝ አስተላልፈዋል። ትእዛዙ የተላለፈው ስሎቪያንስክ በተባለችው በተቃዋሚዎቹ የተያዘች ከተማ አጠገብ ሁለት አስከሬኖች ከተገኙ በኋላ ነው። አንደኛው አስከሬን ባለፈው ሳምንት ተጠለፈ የተባለ የቱርኒቾቭ ፖለቲካ ፓርቲ አባል ነው ተብለዋል። ሰዎቹ ከባድ ሰቆቃ ተፈጽሞባቸዋል። እንዲህ አይነት ወንጀል የተፈጸመውም በሩሲያ ፌዴሬሽን ሙሉ ድጋፍ ነው ብለዋል ሚስተር ቱርኒቾቭ። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በበኩላቸው ሞስኮ ውስጥ ለሩሲያ የመንግሥት ቴሌቪዥን ሲናገሩ ኡክራይን ውስጥ ሕጋዊ በሆኑት ተቋሞቿ ላይ ወይም ሩሲያውያን ላይ ጥቃት ከተከፈተ ግብረ ምላሽ ትሰጣለች ብለዋል። የሩሲያ ምላሽ እንደ አውሮፓ አቆጣጠር በ2008 ዓ ም በደቡብ ኦሴሻ የተደረገው አይነት እንደሚሆን አስገንዝበዋል። ከጆርጂያ ጋር የአጭር ጊዜ ጦርነት ተካሂዶ ነበር። ተቃዋሚዎቹን በበርካታ ከተሞች ከተቆጣጠሯቸው የመንግስት ህንፃዎች ለማስወጣት ባለፈው ሳምንት የወሰደው እርምጃ ከሽፏል። በኡክራይን የሰፈነውን ውጥረት ለማርገብ ባለፈው ሳምንት ጀኔቫ በተፈረመው ስምምነት ያመጣው ለውጥ የለም። የሩሲያ ደጋፊ የሆኑት ተቃዋሚዎችም ባሉበት እንደ ጸኑ ነው። የዩናይትድ ስቴትስ የአየር ወለዶች ዛሬ በፖላንድ ውስጥ ከአቻዎቻቸው ወታደራዊ ልምምድ ጀምረዋል። ወታደራዊ ልምምድ የሚካሄደው ዩናይትድ ስቴትስ ለአውሮፓ ያላትን ቁርጠኛነት ተጨባጭ በሆነ መንገድ ለመግለጽ እንደሆነ ፔንታጎን ማለት የዩናይትድ ስቴትስ መከላከያ ሚኒስቴር ገልጿል። በኡክራይን የተከሰተውን የውጥረት ሁኔታን መሰረት በማድረግ ዩናይትድ ስቴትስ ስድስት መቶ የሚሆኑ አየር ወለዶችን ወደ ፖላንድና ወደ ባልቲክ ሀገሮች እየላከች ነው። የፔንታጎን ቃል አቀባይ ጆን ኬርቢ እርምጃው የተወሰደው ሩሲያ በኡክራይን ላይ በፈጸመችው ወረራ ምክንያት ነው ማለታቸው አልቀረም። ለአውሮፓ ያለን ቁርጠኛነት አክብደን እንደምና እንደምንወስደው በሩሲያ መልእክት ያስተላልፋል ሲሉም አስገንዝበዋል። በኢጣሊያ ከተመደቡት የአየር ወለዶች አንድ መቶ አምሳ የሚሆኑት ዛሬ ፖላንድ እንዲገቡ እንደገቡ፣ አራት መቶ አምሳ የሚሆኑት ደግሞ በላትቪያ፣ ኢስቶኒያና ሊቱዌኒያ እንደሚመደቡ ሬር አድሚራል ኬርቢ አስታውቀዋል። በፖላንድ የሚደረገው የጋራ ወታደራዊ ልምምድ ለአንድ ወር ያህል ይዘልቃል። ለአንድ ዓመት ወይም ከዛም ለበለጠ ጊዜ ለሚደረገው ልምምድ ደግሞ አዳዲስ ወታደራዊ ወታደሮች እንደሚጨመሩ ኪርብ ጠቁመዋል። ሩሲያ ከውክራይን ጋር በሚዋሰነው ድንበር ያሰፈረቻቸውን ወታደሮች እንድትመልስና የኡክራይን ሉዓላዊነት እንድታከብር የፔንታጎን ቃል አቀባይ ጥሪ አቅርበዋል። አድማጮች ዜናችን እዚህ ላይ አበቃ። አዳነች ሳየን ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት በ22ና በ25 ሜትር ባንድ የአጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ1430 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት የዕለቱ አብይ ርዕስ እናልፋለን። ዋና ኦዲተር አቶ ገመቹ እርቢሶ ኢትዮጵያ በቢሊዮኖች ብር የሚቆጠር ገንዘብ በተለያዩ ምክንያቶች ማጣቷን ትናንት ለሕዝብ ተወካዮች ምክር ቤት ባቀረቡት የ205 ዓ ም በጀት የሂሳብ ሪፖርት ይፋ አድርገዋል። ባለ በጀት መስሪያ ቤቶች ሂሳባቸውን በወቅቱ ዘግተው ለኦዲት አለማቅረባቸውም እየተባባሰ ነው። መለስካቸው አምሃ ነበር የዘገበው። ዋናው ኦዲተር ያቀረቡት ሪፖርት ከጥሬ ገንዘብ ጉድለት ጀምሮ እስከ ስራ ላይ ያልዋለ በጀት ርዕሶችና በሌሎችም ተጨማሪ የኦዲት አሰራሮች ርዕሶች የተከፋፈለና ከአምሳ ገጾች በላይ በሆነ ጥራዝ የተካተተ ነው። ከመጀመሪያው ንዑስ ርዕስ ሲጀምር የጥሬ ገንዘብ ጉድለትን የሚመለከት ስለሆነ ግልጽና ቀላል መረጃ ለማግኘት የሚያጓጓ ነው። የአቶ ገመቹ ድቢሶ ሪፖርት እንደሚያመለክተው የጥሬ ገንዘብ ሂሳብ አያያዝና አጠባበቅ ትክክለኝነትን ለማረጋገጥ ኦዲት ሲደረግ በአምስት መስሪያ ቤቶች ብር 1272093 ከ33 ሳንቲም የጥሬ ገንዘብ ጉድለት ተገኝቷል ይላል ሪፖርቱ። ወረድ ብሎ ሌሎችንም ጥቃቅን የሚመስሉ ጉድለቶችን ይጠቃቅሳል። እንዲህ እያለ በአሰራር ጉድለትና በተለያዩ ምክንያቶች አገሪቱ በአንድ የበጀት ዘመን ያጣችውን የገንዘብ መጠን ይዘረዝራል። ለምሳሌ በውዝፍ ሂሳብ አለመሰብሰብ ምክንያት በ77 መስሪያ ቤቶች ውስጥ ብር 877 ሚሊዮን 45264 ከ30 ሳንቲም በወቅቱ ሳይወራረድ እንደቀረ ዘገባው ያስረዳል። በገቢ ግብር ቀረጥና ታክስ አዋጅ ደንብና መመሪያ መሰረት ሳይሰበሰብ የተገኘን ሂሳብ በተመለከተ ዋናው ኦዲተር አቶ ገመቹ ድቢሶ እንደሚከተለው ይዘረዝራሉ። ገቢ ሰብሳቢ መስሪያ ቤቶች እና ድርጅቶች በወጣው ህግና ደንብ መሰረት የመንግስት ገቢ በወቅቱና በአግባቡ መሰብሰባቸውን ለማረጋገጥ ኦዲት ሲደረግ በገቢዎችና ግብሩ ባለስልጣን ዋና መስሪያ ቤት እና በስሩ ባሉ አምስት ቅርንጫፍ ጽሕፈት ቤቶች ከውዝፍ ግብር ወለድ እና በሌሎች አራት መስሪያ ቤቶች ብር ሰላሳ ዘጠኝ ሚሊየን ስምንት መቶ ሃምሳ ስድስት ሺህ አንድ መቶ ሶስት ከዘጠና ሁለት በድምሩ ሶስት መቶ ሃያ ስድስት ሚሊየን ስድስት መቶ ሰባ አራት ሺህ ዘጠኝ መቶ ሰላሳ ዘጠኝ ከዘጠና ስምንት ያልተሰበሰበ ውዝፍ ገቢ መኖሩ ተረጋግጧል። ውዝፍ ገቢም በወቅቱ ካልሰበሰቡ መስሪያ ቤቶች መካከልም በስም የጠሯቸው ነበሩ። ውዝፍ ገቢም በወቅቱ ካልሰበሰቡ መስሪያ ቤቶች መካከል ገቢዎችና ጉምሩክ ባለስልጣን ዋና መስሪያ ቤት ብር 252 ሚሊዮን 299735፣ አዳማ ቅርንጫፍ ጽሕፈት ቤት ብር 19 ሚሊዮን 512፣ መቀሌ ቅርንጫፍ ጽሕፈት ቤት 13 ሚሊዮን 134፣ ጅማ ቅርንጫፍ ጽሕፈት ቤት ብር 4 ሚሊዮን 850 ሺ 496 ከሀያ አራት የኢትዮጵያ ሬዲዮ እና ቴሌቪዥን ድርጅት ብር 36 ሚሊዮን 389 175 እና የኢትዮጵያ ፕሬስ ድርጅት ብር 3 ሚሊዮን 342 ዋና ዋናዎቹ ናቸው። የመንግስት ገንዘብ ወጪ ሆኖ የተገዛው ንብረት ለገዢው መስሪያ ቤት ገቢ ለመሆኑ የንብረት ገቢ ደረሰኝ መቆረጥ እንዳለበት የሚገልጸው ሪፖርት ይህን ለማረጋገጥ ኦዲት ሲደረግ የደረሰውን ጉርለትም ዘርዘር አድርጎ አቅርቦታል። አቶ ገመቹ ዱብሶ የንብረት ገቢ ደረሰኝ ያልተቆረጠለት ሲሆን በሌሎች ሰባት መስሪያ ቤቶች ደግሞ አንድ ቢሊዮን 557 ሚሊዮን 178 357 ከ45 ቀረጥ ተከፍሎባቸው ንብረቶቹ ገቢ ለመሆናቸው ማስረጃ ያልቀረበላቸው ናቸው። ከዚህም ውስጥ በቅድሚያ ማስጠንቀቂያና ምላሽ ዳይሬክቶሬት ብር በጤና 8952 ጥበቃ ሚኒስቴር ብር 549 ሚን ትምህርት ሚኒስቴር ብር 57 ሚን ጅማ ዩኒቨርሲቲ ብር 48 71 የኢትዮጵያ ጂኦሎጂካል ሰርቬ ብር 18 ሚሊዮን ይገኙበታል። በሪፖርቱ ላይ ማስተዋል እንደሚቻለው በከፍተኛ የትምህርት ተቋማት ውስጥ የሚታየው ጉድለት ጉልህ ነው። ለምሳሌ ዘገባው ከደንብና መመሪያ ውጪ አላግባብ ክፍያ ከፈጸሙ መስሪያ ቤቶች ዋና ዋናዎቹ ብሎ ከሚጠቅሳቸው መካከል ሀገር መከላከያ ሚኒስቴር ብር 24 ሚሊዮን፣ ጎንደር ዩኒቨርሲቲ ብር 10 ሚሊዮን 196567 ከ81 ሳንቲም ጅማ ዩኒቨርሲቲ ብር 8 ሚሊዮን 605 ሺህ 50 ከ51 ሳንቲም፣ መቀሌ ዩኒቨርሲቲ ብር 7 ሚሊዮን 190 ሺህ 691 ከ01 ሳንቲም ድሬድዋ ዩኒቨርሲቲ ብር 6 ሚሊዮን 62182 ከ75 ሳንቲም እና ሚዛን ቴፕ ዩኒቨርሲቲ ብር 4 ሚሊዮን 956941 ከ47 ሳንቲም ብሎ ይዘረዝራል። የክፍያዎቹን አይነት ደግሞ ከሚመለከተው አካል ሳይፈቀድ የትርፍ ሰዓት ክፍያ መፈጸም፣ ሰራተኞች መስክ ሳይወጡ የውሎ አበል በመክፈልና የአልጋና የምግብ ወጪያቸው በመስሪያ ቤቱ ተሸፍኖ እያለ የውሎ አበል በመክፈልና የሲቪል ሰርቪስ ሚኒስቴር ሳይፈቅድ የኃላፊነት አበልና ሌሎች ጥቅማጥቅሞችን ለዩኒቨርሲቲ ስራ አመራሮች ክፍያ መፈጸም፣ መስሪያ ቤቱን ለለቀቁና ስራ ላይ ለሌሉ ሰራተኞች ክፍያ መፈጸምና በመሳሰሉት ምክንያቶች ወጪ የተደረጉ መሆናቸውን በ ኦዲቱ መረጋገጡን ሪፖርቱ ይገልጻል። ዋናው ኦዲተር ሲያጠቃልሉም የባለበጀት መስሪያ ቤቶች ሂሳባቸውን በወቅቱ ዘግተው ለኦዲት ያለማቅረብ ችግር እየተባባሰ መሄዱን ጠቅሰው ተገቢውና ሕጋዊ እርምጃ እንዲወሰድ ምክር ቤቱን አሳስበዋል። በጉዳዩ ላይ ዘርዘር ያለ ዘገባ ለማቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አብይ ርዕሱን ነበር ያደመጥነው ወደ ሁለተኛው ቅንብር እንሸጋግራለን ሐኪሞን ይጠይቁ ሐኪሞን ይጠይቁ ለምሽቱ በልማድ አጠራር በእንግሊዝኛው ስቶማክ ፍሉ የሆድ ዕቃ ጉንፋን የሚል ቅጽል የተሰጠውን የበሽታ ዓይነት አስመልክቶ ከአድማጮች የደረሱ ጥያቄዎችን መነሻ በማድረግ የተቀናበረ ዝግጅት የመጀመሪያው ክፍል ነው ጠያቂዎቹ ወይዘሮ አበበች ሁነኛው ከዚህ ከዩናይትድ ስቴትስ ከቨርጂኒያ ክፍለ ግዛት የአሌክሳንድሪያ ከተማ አቶ መልካሙ አብነት ካሰላና እንዲሁም ተማሪ አህመድ ኑር ሁሴን ከአለማያ ዩኒቨርሲቲ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ በዚህ በዩናይትድ ስቴትስ በጆርጂያ ክፍለ ግዛት የእውቁ ሜዮ ክሊኒክ የተላላፊ በሽታዎችና የውስጥ ደዌ ሕክምና ሐኪምና አማካሪ ዶክተር ዮሴፍ ብርቁን አወያይቷል። ዶክተር ዮሴፍ ብርቁ በልማድ ስቶማክ ቫይረስ በመባል የሚታወቅ የሆድቃ ጉንፋን መሰል የሚል ቅጽል የተሰጠው ነገር ግን ይሄ ስም ተገቢ አይደለም የሚል አነጋገርም አለ በልማድ በዚህ ስም የሚጠራ በሽታን በተመለከተ ነው የዛሬ በርከት ያለው አድማጮቻችን ጥያቄ። አንዳንዴም በወረርሽኝ መልክ ጭምር የሚቀሰቀስ ለአጣዳፊ ተቅማጥና ትውከት የሚጋለጡበትን የበሽታ አይነት በመረዳት ብንጀምር፣ ይህ በሽታ በምን ይከሰታል? ምን አይነት ችግሮችስ ያስከትላል? በጣም ጥሩ መሰረታዊ ጥያቄ ነው። ስቶማክ ፍሉ እንዳልከው ትክክለኛ አጠቃቀም አይደለም ለተባለው በሳት ስሜት ስቶማክ ፍሉ በአማርኛ ሲገለጽ አጣዳፊ ተክማት ትውከት እና የማቅለሽለሽ ስሜቶች ሲኖረው በአብዛኛው የሚከሰተው በተለያዩ ቫይረስ፣ አንዳንድ ጊዜ ባክቴሪያል ወይም ደግሞ ጀርምስ ወይም ደግሞ ፓራሳይት ሊያስከስቱ የሚችሉት ስሜት ነው። በአጠቃላይ ከአየር መተንፈሻ ኢንፌክሽን ጋር የተገናኘ አይደለም እና በሕክምና ደረጃ ስናየው ሚስ ኖመር ነው የምንለው። ትክክለኛ ያልሆነ የቃላት አጠቃቀም የዋለበት ተደርጎ ነው የሚወሰደው። በተለምዶ ሲወርድ ሲዋረድ ተጠቅሞ ቃሉ ቀረ እንጂ በእንግሊዘኛ ጋስትሮኢንትራይተስ በአማርኛ ደግሞ የአጣዳፊ ተቅማጥና ትውከት የምንለው ነው ስቶማክ በኮቴሽን ነው ማስቀምጠው። ብዙ ጊዜ አንጠቀምበትም በሜዲካል ተርም። በልማድ ሰዎች የሚጠቀሙበት እንዳለ ይመጣል እንጂ ሕክምና ቃሉ ትክክለኛውን አይወክልም ነው ያሉን። አይወክልም። ዶክተር ዮሴፍ። አበበች ሁነኛው የተባሉ አድማጫችን ከቨርጂኒያ አንዷ ጠያቂ ናቸው። እንዲሁ ሁለት አድማጮቻችን ከኢትዮጵያ ጠይቀውናል። በተለይ ዜና ሴት ነዋሪ የሆኑት ወይዘሮ አበበች ሁነኛው በወረርሽኝ መልክ የሚከሰትበት እንዴት ነው ወረርሽኝ ሆነው የሚከሰተው፣ የሚል ጥያቄ አንስተዋል። የሚቀሰቀስባቸው ወይም በሽታው አምጪ የሆኑት ህዋሳቶች በአንድ ጊዜ በተለያየ ቦታ እንዲከሰቱ የሚያደርግበትን ምክንያት ቢያስረዱ ነው። በጣም ጥሩ። ይሄንን ጥያቄ በተለያየ ክፍል ብናየው በወረርሽኝ መልክ በየትኛው የእድሜ ክልል ባሉ በሽተኞች ላይ እንደተከሰተ በተለይ በሕፃናት ላይ ትምህርት ቤት በሚከፈትበት ጊዜ በክረምት ወቅት በተለይ በአሜሪካ ውስጥ የተለመደ ነው። በመነካካት ክሎዝ ኮንታክት በምንለው የሚተላለፍ ከእጅ ወደ አፍ፣ ትንንሽ ልጆች አብረው ሲጫወቱ የሚተላለፉ የቫይረስ ጀርሞች የስቶማት ፍሉ ወይም ደግሞ ጋስትሮኢንትራይተስ ወይም አካዳፊ ተውከትና ተቅማጥ የሚባለውን በሽታ ሊያመጡ ይችላሉ። በሌላ ወቅት ደግሞ ከምግብ በመመረዝ ወይም ደግሞ ኮንታሚኔሽን ጋር የሚከሰቱ ሶማ ክፍሉ ወይም ጋስትሮ ኢንትራይትስ ሊከሰቱ ይችላሉ። ይሄም አንዳንድ ጊዜ ሲዲሲ መግለጫዎችን፣ ማስጠንቀቂያዎችን ሲሰጡ ሰምተን ሊሆን ይችላል። የምግቦች ጥንቃቄ አድርጉ። ይሄ ምንድን ነው? ከምግብ አያያዝ ጋር የተያያዘ ነው። በተለያየ ወቅት በብዛት ምግብ ሀንድል በሚደረግበት ከምግብ ጋር ግንኙነት ያለው ስራ ያላቸው ነው የሚሉት። በጣም ጥሩ። ለምሳሌ ምግብ ፓክ የሚደረግበት ኢንማስ ፓክ የሚደረግበት ቦታዎች ላይ የታመመ ሰው ካለ ወይም ደግሞ ባክቴሪያውን ተሸክሞ የሚኖር ሰው ካለ ያንን በቀላሉ ፓክ በሚደረጉበት ምግቦች ላይ ኮንታሚኔት የማድረግ ሁኔታዎች ሲፈጠሩ ነው። ብዙ ጊዜ በብዛት ሰዎች ሊታመሙ የሚችሉት ምክንያቱም ያ ምግብ በብዛት ዲስትሪቢዩት ይደረጋል ማለት ነው። ይሄ ባክቴሪያ ሊሆ በአብዛኛው በባክቴሪያ ወይም ደግሞ በፓራሳይት ነው የሚታየው። በቫይረስ የዚህ አይነት ሁኔታዎች አይታዩም። ምክንያቱም ብዙ ጊዜ ቫይረሶች ምግብ ላይ ለረጅም ጊዜ የመቆየት ቻንስ የላቸውም። ግን ያም ሆኖ በቫይረስም በአጋጣሚ በአንድ ወቅት በብዛት የተወሰኑ ሰዎች ሊታመሙ ይችላሉ። ያም በንክኪም እንደተባለው ልጆች አብረው ሲጫወቱ ከአንዱ ልጅ ወደ ሌላው በመነካካት የሚተላለፉ ቫይረሶች አሉ። ግን ዋናው ነገር የአጣዳፊ ተቅማጥና ትውከትን የሚያስከትሉ በሽታዎች ከቫይረስና ከፓራሳይት ጋር ተያይዘው ሲመጡ ከየት መጣ የሚለውን ነገር ስናይ ብዙ ጊዜ ከምግብ መበከል ጋር የተያያዙ ናቸው። ዶክተር ዮሴፍ ቀደም ብለው የበሽታውን ምንነት ሲገልጡ አጣዳፊ ተቅማጥና ትውከት የጎላውን ስፍራ እንደሚይዙ በመግለጾ የበሽታውን ምልክቶች አያይዞ መመልከት ይቻላል። ከዚህ ውጪ በዋናነት ሌሎች የሚታዩ ምልክቶች አሉ። ሌሎች ከምግብ መመረዝና ተዛማች በሽታዎችም ተመሳሳይ ምልክት ያሳያሉና በተለይ ይሄ የሆድ ዕቃ መታወቅ መታወክ በቫይረስና በሌሎች በሽታ አምጪ ተዋሀሲያን አማካኝነት የመጣ መሆኑ እንዲለዩ ሌሎች ምን አይነት ምልክቶች አብረው ይታያሉ፣ ጎላ ብለው የሚታዩ የሚያሳዩትን ቢገልጹልን እንግዲህ ዋናው ነገር ይሄ በሽታ የሚከሰተው በአጣዳፊ ነው ዋናው ምልክቱ ሲነሳ በአጣዳፊ ሲነሳው ከምግብ ጋር እየያዙን እና የጋስትሮኢንትራይተስ መሆኑን የምንለየው እየመጣ ይሄደ እየመጣ ይሄደ ያለ ረጅም ቆይታ ሊሆን አይችልም አንዳንድ ጊዜ ደግሞ ተቅማጥም ሲኖር እንደ ጀርሙ አይነት አንዳንድ ባክቴሪያዎች ደም የመቀላቀልም ስሜቶች ሊያሳዩ ይችላሉ። የሆድ ቁርጠቶችም ይኖራሉ። በተረፈ ግን ከሌሎች የጨጓራና የአንጀት በሽታዎች የሚለየው ሌሎቹ የቆዩ በሽታዎች ስሜታቸው እየመጣ የሚሄድ ክብደት የመቀነስ ለረጅም ጊዜ የአሲድ ወደ አፍ መርጨት ስሜቶች፣ የረጅም ጊዜ የሆድ ቁርጠት እነዚህ አይነት ስሜቶች እየመጡ እየሄዱ የሚቆዩ ከሆነ ከአጣዳፊ ተቅማጥና ትውከት በሽታዎች ጋር የተያያዙ አደም። እና ዋናው የጋስትሮኢንትራይተስ ወይም አጣዳፊ ተቅማጥና ትውከት ከሌላው የሚለየው በፍጥነት ይመጣል፣ በአብዛኛው ጊዜም በፍጥነት ተመልሶ ይሄዳል። ያ ዋናው ስሜቱ ነው። አድማጮች፣ ቀጣዩና የመጨረሻው ቅንብር ግብርና ነው። ዋሽንግተን ዲሲ የሚገኘው ዊልሰን ማዕከል በቅርቡ አዘጋጅቶት በነበረ መድረክ ላይ የመሬት ቅርምትና ሰፈራ በኢትዮጵያ ቆላዎችና ከዚያም ባሻገር በሚል ርዕስ ውይይት ማካሄዱን ገልጸን የውይይቱ የመጀመሪያ ክፍል ባለፈው ሳምንት ተደምጧል። በመድረኩ ላይ ጽሑፍ ካቀረቡትና ለተሳታፊዎች ጥያቄዎች መልስ ከሰጡት እንዲሁም ከመድረኩም አስተባባሪዎች መካከል በአዲስ አበባ ዩኒቨርሲቲ የሰላምና የጸጥታ ጥናቶች ኢንስቲትዩት መምህር ፋና ገብረ ሰንበትና በዊልሰን ማዕከል የእስያ መርሃ ግብር የደቡብና ደቡብ ምስራቅ እስያ ፕሮግራም ከፍተኛ ባለሙያ ማይክል ኩገልማን እንዲሁም በዊልሰን ማዕከል የአፍሪቃ መርሃ ግብር ዋና ዳይሬክተር ሙንዴ ሙያንጓ ተገኝተዋል። በእንግሊዝኛ አጠራር ላንድ ግራብ ሲሉ የስሪቱ ተቃዋሚዎች የሚጠሩት በአማርኛ መሬት ቅርምት ወይም ነጠቃ እየተባለ በግርድፉ የሚተረጎም ሲሆን ደጋፊዎችና አራማጆቹ ደግሞ የመሬት ኪራይ አሰራር ነው ነው የሚሉት። ለማንኛውም በዚህ ዝግጅት ውስጥ ተለይቶ ካልተጠቀሰ በስተቀር ወይም ካልተዘረዘረ፣ ተሳታፊዎች የትኛውንም አጠራር ቢጠቀሙ ትርጉሙ አንድ መሆኑን መጠቆምሻለሁ። የዊልሰን ማዕከሉ ማይክል ኩገልማን ባቀረቡት ጥናታዊ ጽሑፍ የመሬት ቅርምትን ወይም የመሬት ኪራይን አሰራር በዘረጉ የእስያ፣ የአፍሪካ፣ የላቲን አሜሪካና የምስራቅ አውሮፓ ሀገሮች ውስጥ አጋጥመዋል የተባሉ ችግሮችንና የተስተዋሉ ጠንካራ ጎኖቻቸውንም ዳሰዋል። በሌላ በኩል ደግሞ የኢትዮጵያን አሰራርና ልምድ ሰፋ አድርገው ያብራሩት የአዲስ አበባ ዩኒቨርሲቲው ፋና ገብረ ሰንበት በኢትዮጵያ ቆላዎች የመሬት ኪራይ አሰራር በተለይ በጋምቤላና በቤኒሻንጉል ያለውን አያያዝ አብራርተዋል። የሕንዱ ኩባንያ ካሩቱሪ ጋምቤላ ውስጥ ለማልማት ከጠየቀው 300 ሺህ ካሬ ሜትር ቦታ አንድ መቶ ሺው ተፈቅዶለት ግማሹን ሲያለማ ቀሪው እንደሚለቀቅለት ቃል ተገብቶለት የነበረ ቢሆንም እስካሁን ያለማው ከአምስት ሺህ ካሬ ሜትር እንደማይበልጥ እንዲያውም አላዋጣኝም በሚል ምክንያትም ይህንኑ ይዞታውን ወደ መዝጋት እየተቃረበ የእርሻ መሳሪያዎቹንም ለሀገሬው አነስተኛ ኢንቨስተሮች እያከራየ መሆኑን ፋና ገብረ ሰንበት አመልክተዋል። የኢትዮጵያ መንግሥትም ላለፉት ሁለት ዓመታት ያህል ጊዜ መሬት ማከራየቱን ማቆሙንና በዚህ ጊዜ ውስጥ አንድም የተሰጠ ይዞታ ወይም የተፈረመ ውል እንደሌለ ገልጸዋል። ተቃውሞው ረገብ ሲል ግን መንግሥቱ ተመልሶ ወደ ማከራየቱ ሊገባ እንደሚችል ጠቁመዋል ፋና ገብረ ሰንበት። ከዚያም ፋና ወደ ደጋና ወይና ደጋው ዞሩ። መንግሥት በደጋማዎቹ አካባቢዎች ማከናወን የፈለገው የህንድ እርሻዎችን ማስፋትና ምርቱን ማብዛት ነው ብለዋል ፋና። ይሁን እንጂ ያም ቢሆን የሀገሪቱን የምግብ ዋስትና ችግር ይፈታል ብዬ አላስብም ብለዋል ፋና። ምክንያቱም አሉ መንግሥት የሚፈልገው የየአካባቢው ባለ አነስተኛ ይዞታ ገበሬ ለወጪ ንግድ ለሚውሉ ሰብሎችና እህሎች ትኩረት እንዲሰጥ እንጂ ለዕለት ከዕለት ጉርስ የሚሆን በቂና የተትረፈረፈ ምርት እንዲያነሱ አይደለም። በመሆኑም ለሕዝቡ ጥቅም የሚሰጥ አካሄድ አይመስለኝም ብለዋል። ሦስተኛም አሉ የአዲስ አበባ ዩኒቨርሲቲው መምህር ዋት የምናየው የምግብ ዋስትናን ከማረጋገጥ ፖሊሲ በንግድ ላይ ወደ ተመሠረተ የምግብ ዋስትና ስትራቴጂዎች የሚደረግን የአቅጣጫ ለውጥ ነው ብለዋል። ፋና ቀጥለው፣ እንዲህ አይነቱ አካሄድ ምጣኔ ሀብቱን በመጪዎቹ አስር ዓመታት በሚሆን ጊዜ ኢንዱስትሪ ተኮር ለማድረግ የሚከናወን ጥረት ከተሳካ እሰየው ይሳካል ማለት ነው አሉና፣ ካለበለዚያ ግን ክፋቱ ይብሳል ሲሉ አስጠንቅቀዋል። ከተሰብሳቢዎቹ አንዷ የሆኑት የዩናይትድ ስቴትስ ኮንግረስ የጥቁር እንደራሲዎች ክንፍ ድርጅት ባልደረባ ነኝ ያሉት ዶክተር ሜና ዴንሲ ባነሱት ጥያቄ ለመሆኑ ከዚህ ከሚባለው መፈናቀል ተጠቃሚው ማን ነው? ኢትዮጵያ ብቻ ሳትሆን ሌሎችም አከራይና መዋዕለ ንዋይ አፍሳሽ መንግሥታት ለሚገቧቸው ውሎች አንዳች ደረጃውን የጠበቀና ተመሳሳይነት ያለው ሰነድ ማዘጋጀት ያስፈልግ ይሆን? በሚገኘው ገንዘብ መጠቀም ያለበትስ ሕዝቡ አይደለም እንዴ? ደግሞስ ገንዘቡ ለሕዝቡ ካልደረሰ የት ነው የሚገባው? በሂደቱ ውስጥስ የመንግሥት ሚና ምን መሆን አለበት? ብለዋል። የዊልሰን ማዕከሉ ማይክል ኩገልማን በሰጡት መልስ መንግሥታቱ ተጠያቂነት ቢኖራቸው መልካም ነበር አሉ። እነዚህን ኢንቨስተሮች የሚያስተናግዱ መንግሥታት ለሕዝባቸው ተጠያቂ ሲሆኑ ታይተው አይታወቁም አሉ ኩገልማን። በእርግጥ ምናልባት ዲሞክራሲ ያለባቸው ሀገሮች ሊሆኑ ይችላሉ ይህ ማለት ግን በህዝባቸው ፊት ቆመው የማወራረድ ባህል አላቸው ማለት አይደለም ብዙዎቹ በሙስና የተዘፈቁ ናቸው ውሎቹም ወደየኪሶቻቸው ያነጣጠሩ ቦዮችን ማመቻቸታቸውን ነው ማየት የሚፈልጉት ኩገልማን እንደሚሉት ከመሬት ኪራይ ጋር የተያያዘው የልማት ስትራቴጂ በመሠረቱ እኮ ክፉ አልነበረም ምክንያቱም በጥቅሉ ሲታይ በዚህ ዘርፍ ላይ የተሰማሩ ዓለም አቀፍ ነዋይ አፍሳሾች ሦስት ጠቃሚ ግብዓቶችን ወደ ኅብረተሰቡ ለማስገባት ቃል እንደሚገቡ ኩገልማን አስታውሰዋል። የቴክኖሎጂ ሽግግር፣ የተሻሉና የተሻሻሉ የግብርና አሰራርና ግብዓቶች፣ የሀገር ውስጥ የግብርና ቅጥርን ማበረታታትና የተትረፈረፈ ምርት ናቸው። ይሁን እንጂ ከእነዚህ አንዱም ተጨብጦ አልታየም ብለዋል። ኩገልማን በእርግጥ በእያንዳንዱ ውል ውስጥ የተወሰነ ወለል መኖር አለበት የሚል ሐሳብ አለኝ። ለምሳሌ ከተመረተው የተወሰነው ከዚህ አገር እንዳይወጣ የሚጠይቅ ድንጋጌ ወይም አንቀጽ። ኢንቨስተሮች ከሚቀጥሩት ሰው የተወሰነው እጅም የሀገሬው ሰው እንዲሆን የሚያዝ ግዴታ ቢኖር ጥሩ ይመስለኛል ብለዋል። እነዚህ ሐሳቦች በየትኞቹም ውሎች ውስጥ ሰፍረው እንደማይገኙ የገለጹት ኩገልማን፣ እነዚያ የውጭ ነዋ አስተናጋጅ ሀገሮች እነዚህን ጉዳዮች እንደ ቅድሚያ አያዩዋቸውም ብለዋል። ምክንያቱም ሲገልጹም በሕዝባቸው ፊት የተጠያቂነት ባህል የሌላቸውማ ሲሉ አከሉ። የኢትዮጵያን አሰራርና ልምድ የተነተኑት ፋና የመሬት ኪራይ ክፍያዎች በመሰረቱ መፈጸም ያለባቸው በክልላዊ ሕግጋት መሰረት በወረዳ ደረጃ ቢሆንም ጋምቤላን ያየን እንደሆነ በዚያ ሰፊ መሬት የተከራየው ካሩቱሪ እኔ የገባሁት ከፌዴራሉ መንግስት ጋር በመሆኑ ውሉን ክፍያውንም የምፈጽመው ለወረዳው አስተዳደር ሳይሆን ለፌዴራሉ መንግስት ነው ማለቱን ገልጸዋል። በሌላ በኩል ደግሞ በሼክ መሐመድ ሁሴን አላሙዲ ነዋይ የሚንቀሳቀሰው ሳዑዲ ስታር በየአመቱ ወደ አራት መቶ ሺህ ብር የሚጠጋ ክፍያ የሚፈጽመው ለወረዳ አስተዳደር መሆኑን አቶ ፋና ገልጸዋል። የየአካባቢው ሰውም ተጠቃሚ የሚሆንበት ገቢ ሊገኝ የሚችለው ከእንዲያ አይነት ክፍያ መሆኑንም አቶ ፋና ጠቁመዋል። በብሔራዊ ደረጃ ግን ከውጭ ንግድ የሚገኘው ገቢ ከማደጉ አንስቶ ከዚያም በማንኛውም ሁኔታ ከውጭ የሚገባው ሸቀጥ ተጠቃሚ ደግሞ መካከለኛ ገቢ ያለው የህብረተሰብ ክፍል ወይም ግዙፍ ፕሮጀክቶች ናቸው ብለው አልፋና በዚህም አሉ። ዋነኛው ተጠቃሚ የሚሆነው በደጋው የሀገሪቱ ክፍል የሚኖረው ህዝብ ነው። ቅጥርን በተመለከተም በቆላዎቹ ውስጥ የሚኖረው ሰው የሚገኘው በተበታተነ ሁኔታ በመሆኑ እንደ ኦሞን በመሳሰሉ ለስኳር ሲባል የሸንኮራ ምርት የተስፋፋባቸው አካባቢዎች በአንድ ሄክታር ሁለት የሥራ ዕድል እንደሚፈጠር አቶ ፋና ጠቁመዋል። ለምሳሌም በጥቅል ስሌት 250 ሺህ የሚሆነው የታችኛው ኦሞ ህዝብ ለአካባቢው ሥራ ስለማይበቃ ከደጋው መውሰድ ሳያስፈልግ እንደማይቀር ተናግረዋል። መሬት ቅርምትና ሰፈራ በኢትዮጵያ ቆላዎችና ከዚያም ባሻገር ውይይት ቀጥሏል። ክቡራትና ክቡራን አድማጮች፣ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ስርጭት የዛሬው ተጠናቋል። በመስክና ዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍለ ነኝ። ፕሮግራሙን የመራልን ኃይሉ ታምራት ነው። መልካም ምሽት።